ጤና ስጥልኝ እንደምን አምሽታችኋል ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ እያለን የእሁድ ምሽት ሚያዝያ 24 2013 ዓ ም የጋቢና ቤይ መሰናዶን ጀምረናል የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለአውድ ዓመት ያዘጋጀንላችሁ ልዩ መሰናዶ ወደ እናንተ እናደርሳለን አብራችሁን እንድታመሹ በአክብሮት እንጋብዛለን የበዓል በክርስትና እምነት ተከታዮች ዘንድ እጅግ ልቀው ከሚከበሩ ታላላቅ አብይ በዓላት መካከል አንዱ ነው። ዘንድሮም የትንሣኤ በዓል ለሁለተኛ ጊዜ ኮቪድ-19 ባጠላበት መልኩ ተከብሮ ውሏል። ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትንሣኤን በተመለከተ መንፈሳዊ መልእክት ተላልፏል። ለምሽቱ ወደ አዘጋጀ ነው የመጀመሪያ ዘገባ ስናልፍ የሃይማኖት አባቶች በትላንትና ዕለት ለትንሣኤ በዓል ወደ አስተላለፉት መልእክት ነው። የምናልፈው ሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አይጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። አቡነ ማትያስ በዚሁ መልእክታቸው ላይ በአሁኑ ሰዓት በኢትዮጵያ ያለውን ችግር በማስታወስ የሰላም ማጣት ያስከተለውን መከራ በማሰብ በጋራ መፍትሄ መፈለግ እንዳለበት አሳስበዋል። ዛሬም ልክ ሐዋርያት እንደነበሩበት ዝግ ቤት ቤታቸውን የዘጉ አሊያም ጥለው የሸሹ በመካከላቸውም ህይወታቸውን ያጡ፣ ህይወታቸው ቢቢተርፍም የሚላስ የሚቀመስ የሚጎረስ የሚለበስ ያጡ ብዙ ናቸው። ከዚህ አኳያ ሰዎች ነንና ይህ ለምን ሆነ ብለን ልንጠይቅ ተፈጥሮና ሃይማኖት ያስገድደናል። መልሱ ግን አንድና አጭር ነው። እሱም ሰላም በመጥፋቱ ነው። ይህንን ሰላም ያጣነው በሌላ ሳይሆን በእኛው በራሳችን ነው። መፍትሄ የሌለው ነገር ያለ ይመስል ቁጭ ብለን በአንድነትና በጋራ ተወያይ ችግራችንን መፍታት አቅቶን ያመጣነው ጣጣ ነው። እንግዲህ እግዚአብሔር የሰጠንን ብሩህ አእምሮ ተጠቅመን የራሳችንን ችግር በራሳችን መፍታት ካልቻል በማንም ይሁን በማን ብናመካኝ የሚቀበልን አናገኝም። እግዚአብሔር እንደሆነ በተፈጥሮም ሆነ በቅዱስ መጽሐፍ የሰላም መገኛዋና መጠበቂያዋ እርቅና ይቅርታ እንደሆነ ባለማወላወል ነግሮናል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብጹዕ ካርዲናል ብርሃነ ኢየሱስ ሱራፌል እንዲሁ የሰላምን አስፈላጊነት በመናገር ማሳሰቢያ ሰጥተዋል። ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የሰጠው ትልቁ ስጦታ ሰላም ነው። በመስቀሉ ሰላምን ሰራልን የሚለውን በልባችን እንድንይዝና የሰላም ባለቤት ማን እንደሆነ እንድንገነዘብ አደራላለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው መላው የወንጌል አማኞች ምዕመናን ለሰላም ግንባታ ከምታደርጉት ጥረት በተጨማሪ የሰላም ንጉሥ በሆነው አምላካችን ፊት ሀገራችሁንና ሕዝባችሁን ይዛችሁ በጾምና በጸሎት መትጋታችሁን እንድትቀጥሉ አቡነ ማቲያስ በመልእክታቸው የእርቅ ልመና አቅርበዋል። የኛ ቀን የጨለመ ቢመስልም ለእግዚአብሔር ቀኑ ሁሉ አይጨልምምና ኢትዮጵያውያን ልጆቻችንና ወገኖቻችን እባካችሁ ሁሉን ነገር እርግፍ አድርገን በመተው ለእርቅና ለሰላም ለይቅርታና ለአንድነት ለእኩልነትና ለወንድማማችነት ያለ ማቋረጥ ብንተጋ መልካም እና ጣፋጭ የህይወት እሸት እንቀምሳለን። የሃይማኖት አባቶቹ በበዓሉ የተቸገሩት እንዲታሰቡ ማሳሰቢያ ሰጥተዋል። ካርዲናል ብርሃነ ኢየሱስ ሱራፌልም በክርስቶስ ትንሣኤ ሁላችንም ክፋቱን ሁሉ ከልባችን ውስጥ አስወግደን በክርስትና ጉዞአችን ውስጥ ክርስቶስን በመምሰል ከተበላሸው ሕይወታችን ጸድተን የእርሱ አብነትን የእርሱን አብነት ተከታዮች መሆን ይገባናል። እኛም የጌታን ትንሣኤ በዓል በምናከብርበት ወቅት በሐዘን ላይ ያሉትን፣ የተቸገሩትን፣ የተሰደዱትን፣ በጎዳና ላይ የሚገኙትን ወገኖቻችንን በቤታቸው ሆነው አስታዋሽ ያጡትን በማሰብና በመርዳት እንድታከብሩ አደራ ማለት እወዳለሁ። ቄስ ደረጀ ጀንበሩ ተፈናቃዮቹ እንዲታሰቡ አሳስበዋል። በዓሉን ስናከብር በተለያዩ ቦታዎች የተፈናቀሉና ለችግር የተዳረጉ ወገኖቻችንን ለመርዳት የሚቻለንን ድጋፍ ሁሉ በማሰባሰብ ከጎናቸው እንድንቆም ጥሪያችንን በጌታ ፍቅር እናስተላልፋለን። አቡነ ማትያስ በበዓሉ ያጡትን በመመገብ በዓሉ እንዲከበር ተናግረዋል። በዓለ ትንሣኤውን ስናከብር በሰላም እጦት ከቤት ንብረታቸው የተፈናቀለው በየመጠለያው የሚገኙ ልጆቻችንና ወገኖቻችንን በመመገብ በማጠጣትና በማልበስ ከእኛ ጋራ የፋሲካውን በዓል በመጽናናት እንዲያሳልፉ ሁሉም ሕዝበ ክርስቲያን በተለመደው ቸርነቱ የበኩሉን ድጋፍ እንዲያደርግ ከዚህ ጎን ለጎንም ሰላም እንዲሰፍን የሰላም ኃይሎች ሁሉ የበኩላቸውን ጥረት እንዲያደርጉ እግዚአብሔርንም ለሰላማችን መረጋገጥ መለኮታዊ ስራውን እንዲሰራ እንድንማጸነው አባታዊና መንፈሳዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። መልካም በዓለ ትንሣኤ ያደርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። የሃይማኖት አባቶቹና መሪዎቹ ትንሣኤ በዓልን በተመለከተ የሰጡት ቡራኬ በአብዛኛው በኢትዮጵያ ሰላም ላይ ያተኮረና የተቸገሩን መርዳት እንደሚገባ የሚያሳስብ ነበር። እናመሰግናለን። አድማጮች ከጋቢና ቬጋ ናቸው ያላችሁት። በመቀጠል ደግሞ አውደ ዓመት በስደት ዓለም እንዴት እንደሚከበር ነዋሪነቷን በአሜሪካ ዋሽንግተን ዲሲ ካደረገችው የሁለት ልጆች እናት ቤዛ ኃይሉ ጋር ቆይታ አድርጌ ነበር። ከቤዛ ጋር የነበረኝ ቆይታ ቤዛ ስለ በዓሉ ዝግጅት ከምታስረዳበት ይጀምራል። አብራችሁን ሁኑ። እንግዲህ ሁሌ በየዓመቱ ፋሲካን የማከብረው ዶሮ አዘጋጃለሁ፣ በግ ደግሞ አሳርዳለሁኝ። ያው ከኔ ካለሁበት አካባቢ አንድ ሰዓት ነው ነድቼ የምሄደው እና እዛ አሳርጄ አመጣለሁኝ። በቃ ሁሉ ነገር ዳቦ፣ አይብ ሁሉ ነገር አርገን ልክ እንዳገር ቤት ነው የምናሳልፈው ማለት ነው። አዎ እስቲ ስለ ዶሮ ንገሪኝ። ዶሮ እንደ ኢትዮጵያ ነው የሚሰራው ይባላል እንደውም የኢትዮጵያ አይነት የተለየ ዶሮ ነው የምትገዙት እና የዚህ ሀገሩን ልዩነትና አንች አንቺ የምትገዥውን የዶሮ አይነት እስቲ ስለ ዶሮ ትንሽ ነገር በይኝ። እንግዲህ እኔም ሰው ነው ያሳየኝ መጀመሪያ እዚህ ሀገር ስመጣ ያው የሚያውቁ ሰዎች ማለት ነው ከኔ በፊት ነ ትንንሽ ዶሮዎች ናቸው ተገንጥለው፣ ልክ እንደ ሀገር ቤት ማረድ ብቻ ነው የሚቀረን እንጂ ትንንሽ ዶሮዎች ልክ እንደ ሀገር ቤት ሲበሉም ስጋቸው ጠንካሬ ያለ እንደዚ አይነት ዶሮዎችን ዶሮ ገዝቼን ሁል ጊዜም የማርደው ልክ እንደ ሀገር ቤት ነው። ምንም ለእኔ ልዩነት የለውም። በጣም ነው የሚጣፍጠው። የዚህ ሀገሮቹ ዶሮዎች ይሄ ከሱፐር ማርኬት የሚገዙት ምንድን ነው ልዩነታቸው ለምንድን ነው እሱ እነሱን ምርጫሽ አላደረግሽው እነሱ በቃ ስሰሪያቸው አፍሽ ላይ አምስት በያቸው ቶሎ ብስል በጣም ይበስላሉ ና ያኛው ግን ትንሽ አላደለ እንደ ሀገር ቤት ጠንከር ይላል ስጋውም ማለት ነው እስቲ ስለ በግ መታረድ ንገሪኝ እዚህ ሀገር እንግዲህ ስጋ ብዙ ጊዜ ከሱፐር ማርኬት ተገዝቶ ወይም ደግሞ ከሀበሻ ቤት ከሚባሉት በትዕዛዝ ተገዝቶ ነው። እና አንቺ ግን እንደምታሳርጅ ይነግረሽኛል። እና እስቲ ንገሪኝ፣ ምን አይነት መልክ አለው እዚህ ሀገር ሄዶ ሲታረድ ምን ይመስላል? በጉን መርጠሽ የምትወጁን የምትፈልግ የሆነ አይነት ነው የምትገዥ ማለት ነው። በጉ ደግሞ ፍሬሽ ነው። በጣም ይጣፍጣል ስጋው ከዚህ ከሱፐርማርኬት ከሚገዛው ይለያል። ከእንደገና ደግሞ ኦርቶዶክስ በስመ አብ በወልድ በመንፈስ ቅዱስ ብለ ስለሆነ የምናርደው እንደዛም አድርገሽ በአብዛኛው እንደዛ ተደርጎ ነው ለው ማለት ነው። ታርዶ ልክ እንደ ሀገር ቤት አሳርገሽ ነው ሁሉ ነገር አድርገሽ የምታመጪው። ጋርሽ እኮ እነሱ አስተካክለ ይሰጡሻል። እና ያንንም ነው ሁለት ደግሞ ስጋው በጣም ይጣፍጣል። ዛ ነው ማንም ይባርክልሽ እዛ። በቃ ያው አብሮሽም ያለ ብዙ ሰዎች አሉ ሊያርዱ የሚመጡ እንደዚህ እንደኛ በዓልን የሚያከብሩ ማለት ነው ክርስቲያኑ እነሱ አሉ። እነሱ በስመ አብ ብለው ይባርካሉ ማለት ነው። ያው ከቤተሰብም ደግሞ ከላክሽ ቤተሰብ የሆነ ሰው በስመ አብ ብሎ እዛ ይባርካል። እንደውም እዛ ከሚያርሱም ሰዎች ስለሚያውቁ እንደውም በቃ ይጠብቃሉ ይጠበቃሉ በስመ አብ ብዙ ጊዜ እስኪ ባል ይጠብቃሉ። ከዛ በፊት አያርዱትም። ለምደዋል፣ ለምደዋል፣ ያውቃሉ። በጣም ብዙ ሰው ነው የሚያርድ ብዙ የበዓሉን የሚያከብር ሰው። እንደውም ያልተመቸው ካልሆነ በስተቀር በአብዛኛው እዛ ሄዶ ነው አርዶ ይዞ ወደ ቤት የሚመጣው እና በጣም ቆንጆ ነው። ደስ ይላል ደግሞ ልክ በዓል በዓል ነው የሚሸተው ማለት ነው በጋደሽ ምናመን ጉለስሰ ደስ ይላል በጣም ኢትዮጵያ በግ ተራም ዋዜማን በጣም ከሚያደምቁት ነገሮች አንዱ የበዓል ግብይት ነው። ለበዓል ተብሎ እንደዚህ እንስሳት ሲገዙ በመንገድ ሲሄዱ ያለው ትርምሱ ነው እና እስቲ እዛ አሁን የምትሄጂበት ቦታ ላይ ያለው ድባብ ምን ይመስላል? እንደ ፋርም ነገር ነው እና ላክ እንደዚህ አደልበው የሚሸጡ ናቸው ራሳቸው ማለት ነው እና ከዛ ውስጥ ሄደሽ አለ ራሱ ታየዋለሽ እነሱ የሚሄድ ያሳይሻል። በዛ ቦታ መርጠሽ ነው ይሄንን ነው የምፈልገው ትያለሽ። በበጎ ትልቀትም ሆነ በማነስ ዋጋውም ይለያያል ማለት ነው። እስኪ ከሀገር ቤት ያለውን አውዳመትና እዚህ ያለውን አውዳመት አነጻጽረሽ ንገሪኝ። ምን ትናፍቅ ያለሽ እዛ ካለው እዚህ ካለው ምን ያስደስትሻል? እኔ እዛ ካለው ያው ቤተሰብ ነው፣ ቤተሰብ ይናፍቀኛል። ከቤተሰብ ጋር ማሳለፉ፣ ጎረቤቱ። ይሄ ደግሞ እንዳልሽው ገበያው ሄደሽ ስትገዢ ምናምን ያው ደስ ይላል። እጅ ያደግኩት ድሬዳዋ ነው ድሬዳዋ ከተማ ለግሃር የሚባል ሰፈር ውስጥ ነው ያደግኩትኝ የተወለድኩበት አካባቢ የተለያየ ብሔር ያሉበት ነው። ሶማሌም አለ፣ ኦሮሞም አለ በዙ አደሬዎች ምናምን አማራ ልክ ደግሞ እንደኛ ቤተክርስቲያንም አካባቢያችን ላይ ያለ መስጊድም እና ደስ ይላል ኒው እኛ ያው የሙስሊሙን በዓል ሲሆን በደንብ ነው የሚታየው። የእኛም በዓል እንደዛ ሞቅ ብሎ ነው የሚከበረው እና እዚህ ግን እዚህ ደግሞ ምንም እግዚአብሔር ይመስገን፣ ምንም የሚጎልብሽ ነገር የለም። ሁሉ ነገር አለ። ምንም ከእንጀራ ጀምሮ እስከ መጨረሻው ሁሉ ነገር ምንም የሚቀር ነገር የለም። ቤተሰብ ብቻ ወይ እናት ሆናል አባት፣ እህት፣ ወንድም ነው አጠገብሽ የማይኖረው እንጂ ግን ቢሆንም እዚህም ሀገር ደግሞ እግዚአብሔር የሰጡን ዘመዶች አሉ። የባዳ ዘመድ አንድ ላይ ሆነን እናከብራለን። ምንም ቅር የሚለኝ የሚናፍቀኝ ከሀገር ቤት ያው አካባቢና ቤተሰብና በቃ ጥያቄዎቼን ጨርሻለሁ። አንቺ አድ አመቱን በተመለከተ መጨመር የምትፈልጊው ነገር ካለ? እኔ መጨመር የምፈልገው ነገር መቼም ዘንድሮ አመት ባል በቤታችን አዘጋጅተናል ምናምን ብለን ብናከብርም ደስተኛ አይደለንም። ምክንያቱም ሀገራችን ላይ ሰላም የለም፣ ወገኖቻችን እየሞቱ እያለቁ ነው እና ትንሽ ያ ነገር ብቻ ያስከፋኛል እና አገራችን ሰላም እንዲሆንልኝ ፈልጋለው። ሰው ለሰው እንዲዋደድ፣ እንዲከባበር ያው እኛም በባዕድ ሀገር መተን ተስማምተን፣ ተዋደን ያለ ነው ብና ሀገራችንን ሰላም ያድርግልን። ላለው ኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ፈልጋለው። እንዲሁም ደግሞ በጣም የምወዳቸው ሁለት እህቶች አሉኝ። እነሱንም እንኳን አደረሳችሁ ሁሌም የሚናፍቁኝ የድሬዳዋ ኮካኮላ ሰራተኞች እንኳ እንኳን አደረሳችሁ እላችኋለሁ። እናመሰግናለን። ኛም ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ደግሞ በሳምንት ውስጥ እየተደመጠ አንድ ዘገባ በድጋሚ ታደምጡት ዘንድ እንጋብዛቸዋለን። የኮሮና ቫይረስ ወረርሽኝ ጫና ካረፈባቸው የንግድ ተቋማት መካከል አንዱ በአሜሪካ ሀገር ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል ሲሆን የድርጅቱ ባለቤት ቬርሳቤል መላኩ ድርጅቷ ከስራ ውጭ የሆነበትን አንድ አመት በሰሜን አሜሪካ ለሚኖሩ ኢትዮጵያውያን ነጻ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። ጊዜህን በጎ ስራዎቿና ተቋሟን ወደ ስራ ለመመለስ የምታደርገውን ጥረት አስመልክቶ ስመኝሽ የቆየ አናግራታለች። ቀጥሎ ይቀርባል። ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቬርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻ ነውኝ። ቨርጂኒያ፣ ዲሲና ሜሪላንድ ለምትኖሩ ሰዎች በአንኢምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች መማሪ የምትፈልጉ ሰዎች ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው። ቀደም ሲል የሰማችሁት ቬርሳቬል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ትስስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከምታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቬርሳቬል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤት ሴቶን እያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች አራት አመት አስቆጠራለች። በጣም ከባድ ነው ማለት እናትነቱ ራሷ። አለ እኛ ነን ሞግዞቹም እኛ ነን፣ ቤት ውስጥ የምንሰራው ስራ እኛ ነን፣ እናቶችም እኛ ነን፣ ጓደኞችም እኛ ነን። ባላችንም አለ፣ ለባለቤቶቻችን የምናደርገው ነገር አለ፣ ፋምሊ አለ፣ ለቤተሰብ የምናደርገው አለና ብዙ ነገሮች አሉ። ሁላችንም አሜሪካን ሀገር ላይ ቢዚ የሚለውን ነገር እንጠቀማለን። የምወደውን ነገር ነው ያገኘት። የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንድደርስ ነው እያደረገኝ። እኔ ደግሞ ሰው በጣም እወዳለሁ እና ያ ነው ትልቁ ነገር ብዬ የምለው። ቬርሳቬልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል ለጉዞ እንዴት መዘጋጀት ይቻላል ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው። ከሁለት መቶ አስራ አምስት በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር እየተያዙ ማለት ነው። ፓስፖርታቸውን እንዳይረሱ፣ የት ኤምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ ጭር ጉዞዎች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎርም መሙላት አለባቸው፣ ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ። እነሱን ይዘው ደግሞ ሰዎች ትራብል ሲያደርጉ ምን ማድረግ አለባቸው? ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት? የሻንጣ አይነቶችን እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረና ይሄ በጣም አንደኛ የኔ ቢዝነስም እንዲያድርግ አድርጎልኛል። ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ባሉ የሚሰጠው ነገር ነው። የኮሮና ወረርሽኝ አለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት አመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቬርሳቬል ስራ ግን አልተቋረጠም። ቬርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድህረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች። ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራሱ አያውቁም፣ እና እንደሱ አይነት አድቫይዞች እንሰጥ ነበረ። ኢትዮጵያ ኤርላይንስ እንደዚህ እንደዚህ አይነት ህግ አውጥተዋል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል። ስለዚህ ትኬታቸው እንደዚህ አድርጉ የሚሉት ሀገራችን ኦልሞስት ሁሉም ጋኔ የደረስኩት ማለት ይሻላል እና ኢውሮፕ ያሉትንም አረብ ሀገር ያሉትንም የሁሉንም እያየሁኝ ሀሳቦችን እናገር ነበር እና እንደዛ ነው ያደረግኩት። ቬርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ-19 ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘችና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቬርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል። ቤት ኪራይ መክፈል አቃታቸው ኢንሹራንስ ለተቋረጠባቸው ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ችላለች። አንኢምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኢምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ። የቤት ኪራይ ተከፍሎላቸው ደውለው እያመሰግኑኛል እና አንዱ የማረሳው አቶ መሀመድ የሚባሉ ሰውዬ ናቸው። የደወሉልኝ በቃ የሰውዬው ምርቃት ምቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ እና በጣም ገረመኝ። ገባሽ፣ ለእኔ ያ ነው ትርፌ፣ ያ ነው በቃ በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግልማን የሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚህ ላይ የሚያስደስተኝ ነገር የለም። እና አንድ እናት ደግሞ ማረዛ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም፣ ተንበርክኬንም ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ ና በጣም ብዙ መረቀችኝ ና አሁን ይህን በገንዘብ ቀይረ አለሁ አልቀይረውም። ዩካንት ሰው ማፍራት ቀላል ነገር አይደለም። ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቬርሳቬል ያነሳንላት ጥያቄ ነበር። ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁን። ብዙዎቻችን ይህንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁኝ። አንዳንዱ ሰው የሚፈልገውን ነገር ጉግል አድርጎ ሊያገኝ ይችላል። ግን ከሌ ነግሮኛል፣ ኦኬ፣ ከሌማ ካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም ያ በጣም በጣም በጣም ይጎዳናል። ቬርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንዴ ይፈትናታል። አረብ ሀገር ያሉትን ሰዎች ስሰራ ሰአታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበረና ኦልሞስት፣ አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበረና፣ አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰአት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቀ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን የሚሳደረጉ ማለት ሰዎቹ ያ ብር አይሰጣቸውም ማለት ነው እና የዛን ያህል ነበረ የምሰራው። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋች የነበረው እና ቅንነት ትልቅ ዋጋ አለው ትላለች ቬርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ ዓመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ ሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። I'm not gonna... Oh, i ሸምኖ ሰማያት ስለብሷል ባንዲራ እንደጃኖ የቢጫ ወርቃ ድህር የእግዚአብሔር ስጦታ ስመኝሽንና እንግዳ እናመሰግናለን። አድማጮቻችን ጋቢና ጋቢናቤ የእሁድ የትንሣኤ ምሽት ልዩ ዝግጅት እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን 2022076379 የዋትሳፕ መስመር ላይ በድምፅ ወይም በጽሑፍ ልታደርሱ ትችላላችሁ። ጋቢናቤ አት ቪኒውስ ዶትኮም የኢሜይል አድራሻችንን ተጠቀሙ። ቪዮ አማሐሪክ ላይም እንዲሁም ለጋቢና ቪዬ ብላችሁ መልእክት ከጻፋችሁልን ይደርሰናል። የደንገረሞ በምስተንግዶ ኤልያስ አስማረ፣ በቅንብሩ ሰለሞን አባተ፣ በአርትዖቱ ከመላው የአሜሪካ ድምፅ ጋዜጠኞች እና ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብር እንገናኝ። ደህና ደሩ የብረት ቤታችንለሰላለ ሪሰሽ በልባችን አንገት የደፋ እንጀቴ የያርሰውት መይባርቡያገሰን For <laughs>